በኦሮሚያና በኢትዮጵያ ሶማሌ ክልሎች መካከል የተነሳውን ግጭት አስመልክተው የሚወጡ ዘገባዎች እንደረበሹት ያመለከተው አዲስ አበባ የሚገኘው የአሜሪካን ኤምባሲ ዝርዝር ጉዳዮቹ አሁንም ግልጽ እንዳልወጡ ጠቅሷል። በሁለቱም ክልሎች ደረጃ ማህበረሰቡ የጎሳ ግጭቱን ላስነሳው ጉዳይ ሰላማዊ መፍትሄ እንዲፈልግ ሊበረታታ እንደሚገባ በማሳሰብም መንግስት በበኩሉ ግልጽ ምርመራ እንዲያካሂድ ተማጽኗል። ኢትዮጵያ ለጎሳ ግጭት እንግዳ እንዳልሆነች የሚናገረው ፈረንሳዊው ጋዜጠኛ ረኔ ለፎር ከሁሉ አስቀድሞ የተከሰተው ምንድን ነው የሚለው መታወቅ አለበት ባይ ነው። ኤትኒክ ክላሽስ የጎሳ ግጭቶች ኢትዮጵያ ውስጥ ከ1983 ዓ ም ወዲህ ህወሓት ስልጣን ይዞም ጭምር ይከሰታሉ። ግጭቱ በአርብቶ አደሮች መካከል ለግጦሽ ወይም ለውኃ ይከሰታል። ወይም መሬት በማጣት ምክንያትም ግጭት ይኖራል። አሁን አዲሱ ነገር ከ1983 ዓ ም ወዲህ ማለት ነው፣ ለመጀመሪያ ጊዜ መደበኛ የታጠቁ ኃይሎች በጎሳ ግጭቱ በቀጥታ ወይም በተዘዋዋሪ መግባታቸው ነው። ጋዜጠኛው የጠቀሳቸው የታጠቁ ኃይሎች የሶማሌ ክልል ልዩ ፖሊስ የሚባሉት መሆናቸውን በመዘርዘርም በግጭቱ ለመሳተፍ የበቁት የሶማሌ ክልል ፕሬዝደንት ከአዲስ አበባና ከትግራይ በኩል በቂ ድጋፍ ስላላቸው ነው ሲልም ይደመድማል። አርባ አምስት ሺህ ሰራዊት እንዳለው የጠቀሰው የሶማሌ ልዩ ፖሊስም ተጠሪነቱ በቀጥታ ለክልሉ ፕሬዝደንት መሆኑንም አመልክቷል። ችግሩ በተፈጠረበት ስፍራ የሚገኙ ነዋሪዎችም በተደጋጋሚ ለዶችቨለ የገለጹት የታጠቀ ኃይል በግጭቱ መሳተፉን ነው። የተፈጠረው እንዲጣራ የአሜሪካን ኤምባሲ ግልጽ ምርመራ እንዲደረግ ቢጠይቅም ጋዜጠኛው ለፎርገን ይህ እውን ሊሆን መቻሉን ይጠራጠራል። ለምን ይህ ተፈጠረ? የተፈጠረው የአዲስ አበባው ፌዴራል መንግስት ለሳምንትም እንበለው ከዚያ በላይ ለሆነ ጊዜ መጫወት የሚገባውን ሚና በአግባቡ ባለመጫወቱ ነው። የገዢ ፓርቲ ዋና ሚና ደግሞ ህግና ስርዓትን ማስጠበቅ ነው። እስካሁን ድረስ ግን አዲስ አበባ ይህን ማድረግ አልቻለም። ምክንያቱም አዲስ አበባ ላይ ያለው ማዕከላዊ ኃይል እጅግ ጥልቅ በሆነ መልኩ ተከፋፍሏል። ክፍፍሉ አራት ጎሳዎችን ባካተተው ገዢ ፓርቲ ውስጥ ጎሳን ተከትሎ የፖለቲካ ጥያቄዎችን አስመልክቶ እንዲሁም በተራ ስልጣን ሽኩቻ የተከፋፈለ ነው። እናም ይህ በዚህ መልኩ የተከፋፈለ ማዕከላዊ ኃይል የተፈጠረው ምን እንደሆነ የሚያሳይ ግልጽ ምርመራ ማድረግ ይችላል ብዬ አላስብም። ምንም እንኳን ባለፈው ሳምንት መጨረሻ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሁለቱ ክልሎች ኃላፊዎችና የፌዴራል ጉዳዮች ሚኒስትር ስለ ጉዳዩ ሲናገሩ ቢደመጥም የችግሩን ትክክለኛ መንስኤ ከመጥቀስ መቆጠባቸውንም ጋዜጠኛው አመልክቷል። ከሀገር ውስጥ የሚወጡ መረጃዎች የሚጠቁሙት የጎሳ ግጭቱ በኦሮሚያና ሶማሌ ክልሎች ላይ ብቻ የተወሰነ እንዳልሆነ ነው። ችግሩ እየተዛመተ ይመስላል። ይህን ለመግታት ምን መደረግ ይኖርበታል ለሚለው አሁንም ጋዜጠኛ ረኔ ለፎር ትክክል ነው። በኦሮሞና ሶማሌም ሆነ በወልቃይት ምክንያት በትግሬና አማራ ክልል አካባቢ የሚታየው ውጥረት ሁሉ የመጣው በእኔ እይታ ለረዥም ጊዜ በቆየው የብሔራዊነት ጥያቄ ሰበብ ነው። በኢትዮጵያ አሁንም የብሔራዊነት ጥያቄ አልተፈታም። በእኔ እምነት እያንዳንዱ ብሔረሰብ ፍታዊ በሆነ መንገድ የተወከለበት ስርዓትና ሁሉም በፍታዊነት የሀገሪቱ የተፈጥሮ ሀብት ጥቅም ተካፋይ የሚሆንበት መንገድ ሊፈጠር ይገባል። የሚታየውን የጎሳዎች ግጭት ለማስቆምም በአፋጣኝ መወሰድ ካለባቸው እርምጃዎች ቀዳሚው ይህ ነው። ግን አሁንም ጋዜጠኛ ያለፈው ስልጣን ላይ የሚገኘው ገዢ ፓርቲ ኢህአዴግ ይህን ጥያቄ ለመመለስ ፈቃደኛነትና አቅሙስ አለው ወይ ሲልም ይጠይቃል አሁን የሚታየው የሀገሪቱ ሁኔታ ወዴት ያመራ ይሆን የመጨረሻው ጥያቄ ነበር ለጋዜጠኛው ያቀረብኩለት ይህን ጥያቄ ለመመለስ አዳጋች ነው የተለያዩ ሁኔታዎች ሊከሰቱ ይችላሉ አንደኛው ሁኔታ ኢህአዴግ ሊበታተን ይችላል ሌላኛው ሁኔታ የጎሳ ግጭቶቹ እስከተወሰነ ደረጃ ድረስ ከፍ ብለው ፌዴራል ስርዓቱ ሊንኮታኮትና ሀገሪቱ ን ሊለያይ ይችላል። ሌላው ደግሞ ኢህአዴግ የሀገሪቱ መንግስት ሊገጥሙ የሚችለውን አደጋ በእርግጥ ሊረዳና እርምጃ ሊወስድ ይችላል። እናም መጥፎ ሆነ መልካም ሁኔታዎች የመፈጠር እድል አላቸው። አሁን ወሳኝ ምዕራፍ ላይ የደረሰን ይመስለኛል። የአሜሪካን ኤምባሲ መንግስት በኦሮሚያና ሶማሌ ክልል መዋሰኛ አካባቢ ለተቀሰቀሰው ግጭት መንስኤውን እንዲያጣራ በጠየቀበት መግለጫው ኢትዮጵያን ለወደፊት የበለጸገችና ዴሞክራሲያዊት ሀገር አድርጎ የመገንባቱ እርምጃ እውን የሚሆነው ግልጽና ሁሉን ያሳተፈ የፖለቲካ ውይይት ሲኖርና የዴሞክራሲና ፍትህ ተቋማት ሲጠናከሩ መሆኑን አመልክቷል። የሰሞኑ ክስተቶችም ፈጣንና ተጨባጭ ማሻሻያዎች በተጠቀሱት ጉዳዮች ላይ መደረግ እንደሚገባ እንደሚያመላክቱ አጽንኦት ሰጥቷል።